ከአለማ ፎለካ ጀልቀበ ያንገሰ ሰዲቅ ሰንበታፍ ድልበተ ሳተ ላይ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 እና በ25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ማህበረሰባችንን ስናገለግል ማህበረሰባችን እኛንም ያገለግለናል። በዚህ ውስጥ ያወቅናቸው በጣም በርካታ መልካም ሰዎች አሉ። ልጆቻቸው በዚህ ፕሮግራም ውስጥ የታቀፉ ወላጆች ከአንድ ሺህ አንድ መቶ አካባቢ እያንዳንዱ ቤተሰብ ሁለት ሶስት ልጆች ይኖረዋል፣ እና በሺዎች የሚቆጠሩ ሰዎችን እያገለገልን ነው እና በተለያየ የሙያ ዘርፍ በተለያየ ሁኔታ የሚሰሩ ሌሎች ባለሙያዎችንም እንዳውቅ አድርገውኛል። አገር የምትሰራው በቤት ውስጥ ትንሿ አገር ቤት ናት። ብዙ ወላጆች፣ ቤተሰቦች ሲሰሩ ትልቋ ኢትዮጵያ ትሰራለች እና እኔ ባገኘሁት እድል ሁሉ እግዚአብሔር በከፈተልኝ በር ባለኝ በትንሿ እውቀት አንድ ጠብታ ማድረግ ከኔ የተሻሉ ብዙ ኢትዮጵያኖች አሉ። በሳምንት ሁለት ሰዓት መስጠት መቻል ለኢትዮጵያ በመቶዎች የሚቆጠሩ ቤተሰቦች ላይ ለውጥ ማውጣት እንደሚችል ይገማል። ሁለተኛውን ትውልድ ኮትኩቶ ስለማሳደግና መሰረት ስለማስያዝ የሚቆጠር ገቢር ነው። ስለ ትውልድ ይባላል። ይህን ድንቅ ስራቸውንና ለሩቅ ያለሙትን ውጥናቸውን ጨምሮው የሚያወጉንን ወጣት ባልና ሚስት ዳግም ሉሉንና ብሌን ሞገስን ነው የሰማችሁት። ከትላንትናው የአውሮፓውያኑ የገና በዓል ማግስት በቀናት ውስጥ ከሚብተው አዲስ ዓመት 2022 ደጃፍ ቆመን ለዛ ካለው ወጋቸው እንቋደሳለን። የአዲስ አበባው መስኮት ሲከፈት ደግሞ ንጉሴ አክሊሉ እያገባደድን ላለነው 2021 መጨረሻ ያሰናዳውን ቅንብር ይዞ ብቅ ይላል። አንዳች አሳሳቢነት የደቀነውን አምስተኛውን የኮቪድ-19 ማዕበል የሚመለከቱ አዳዲስ መረጃዎች ያካተተ ቅንብርም ለምሽቱ ይዘናል። ሰዓታችን እንደፈቀደልን ከሁሉም እናሰማችኋለን። ጤና ስጥልን። እንደምናመሻችው ክቡራትና ክቡራን አድማጮቻችን ከዛሬ እሁድ ታኅሳስ 17 2014 ዓ ም ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደነን። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ። ጤና ይስጥልን። አድማጮች እንደምናመሻችሁ፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በሰላም የኖቤል ተሸላሚ የሆኑትና በደቡብ አፍሪካ የአፓርታይድ ስርዓትን በመፋለም የሚታወቁት ሊቀጳጳስ ዴዝሞንድ ቱቱ በዘጠና ዓመታቸው ከዚህ ዓለም በሞት ተለዩ። የደቡብ አፍሪካ ፕሬዝደንት ሲሪል ራማፎሳ ዛሬ ባወጡት መግለጫ የሊቀ ጳጳስ ኤምሪተር ዴዝመንድ ቱቱ ከዚህ ዓለም በሞት መለየት ነፃ የሆነችውን የደቡብ አፍሪካ ለትውልድ ያወረሱንን ታላላቅ ደቡብ አፍሪካውያንን የምንሰናበትበት ሌላኛው የጀግንነት ምዕራፍ ነው ብለዋል። ቱቱ በደቡብ አፍሪካው የአፓርታይድ ጨለማ ዘመን የብርሃን ጮራ ሆነው የዲሞክራሲ ስርዓት እንዲፈጠርና በነጭና ጥቁር ዘር መካከል ሰላም እንዲሰፍን ታላቅ ሚና የተጫወቱ መሆናቸው ተነግሮላቸዋል። አንደ በተ ርቱዕ መሆናቸው የሚነገርላቸው ዴዝሞንድ ቱቱ በደቡብ አፍሪካ ብቻ ሳይሆን በዓለም አቀፍ መድረክም በእስራኤል በተወሰዱት የፍልስጤም ይዞታዎች፣ ስለ ጾታዊ መብቶች፣ ስለ አየር ለውጥና በሌሎች የሰብአዊ መብቶች ጉዳዮች ግንባር ቀደም ተሟጋች በመሆን ይታወቃሉ። ፕሬዚደንት ማንዴላ ዴሞክራሲን ለደቡብ አፍሪካ ባስተዋወቁበት ወቅት የእውነትና የእርቅ ኮሚሽንን የመሩት እንደ አውሮፓ አቆጣጠር የ1984ቱን የሰላም ኖቤል ተሸላሚ የሆኑት ሊቀ ጳጳስ ዴዝሞንድ ቱቱ እንደነበሩ ተመልክተዋል። በሱዳን ባለፈው ጥቅምት ወር የተደረገውን ወታደራዊ መፈንቅለ መንግስት በመቃወም ለአስረኛ ጊዜ በቀጠለው በትናንቱ ህዝባዊ ተቃውሞ ወደ 178 ሰዎች መቁሰላቸውን የሱዳን ሐኪሞች ማህበር ኮሚቴ ባወጣው መግለጫ አስታወቀ። መፈንቅለ መንግስቱን ተከትሎ ታስረው የነበሩት ጠቅላይ ሚኒስትር አብደላ ሐምዶክ ወደ ስልጣን የተመለሱ ቢሆንም የተቃውሞ ሰልፎ ግን ያልተቋረጠ መሆኑም ተዘግበዋል። በሶማሊያ በስተሰሜን ባለችው የፑንትላንድ ቦሳሶ ወደብ ከተማ በሁለት ኃይሎች መካከል የሚካሄደውን ግጭት በመሸሽ በመቶዎች የሚቆጠሩ የሶማሌ ቤተሰቦች ቤታቸውን ትተው መሰደዳቸውን የአገር ውስጥ ባለስልጣናት አስታወቁ። የንግድ መናኸሪያ በሆነችው ከተማ የተቀሰቀሰው ውጊያ ለቀናት መቆየቱን አጃንስ ፍራንስ ፕሬስ ነዋሪዎችን ጠቅሶ ዘግቧል። የተባበሩት መንግስታት የሰብአዊ ጉዳዮች ተቋም ኦቻ የተነሳው ግጭት በሺዎች የሚቆጠሩ ስደተኞችን ለስደት የዳረገ መሆኑ እንዳሳሰበው አስታውቋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በስልጣን ዘመናቸው የመጀመሪያቸው በሆነው የትናንቱ የገና በዓል በተለያዩ የዓለም ክፍሎች ላሉ የሰራዊቱ አባላት ስልክ በመደወል የእንኳን አደረሳችሁ መልእክት ማስተላለፋቸው ተገለጸ። ባይደን ከባለቤታቸው ጅል ባይደን ጋር በቪዲዮ በመሆን ባህሬን፣ ሮማንያና አሜሪካ ውስጥ የሚገኙ የምድር የባህርና የአየር ኃይሎች እንዲሁም የጠፈርና የድንበር ጥበቃ ላይ የተሰማሩትን የሰራዊቱን አባላት ማነጋገራቸው ተመልክተዋል። ባይደን በንግግራቸው ለአገራችሁ በጀግንነት የምትከፍሉት መስዋዕትነት የእናንተ ብቻ ሳይሆን ቤተሰቦቻችሁም የሚከፍሉት መስዋዕትነት ነውና በጣም አመሰግናለሁ ማለታቸው ተገልጸዋል። ታሊባን በምዕራቡ ዓለም ይደገፍ በነበረውና በአፍጋኒስታን መንግስት የተቋቋመው የምርጫ ኮሚሽንን አፍርሷል ሲሉ የመንግስት ቃል አቀባይ ቢላል ካሪሚ ትናንት ቅዳሜ በሰጡት መግለጫ አስታወቁ። ቃል አቀባዩ የዚህም ተቋም መኖርና ስራውንም አስፈላጊ የሚያደርግ ምንም ነገር የለም ሲሉ የምርጫ ሂደቶችን ስለሚቆጣጠረውና ገለልተኛ ነው ስለተባለው የምርጫ ኮሚሽን ተናግረዋል። አክለውም እንዲህ ያለው ነገር የሚያስፈልገን ከሆነ እስላማዊ ኤምሬት ይህን ኮሚሽን እንደገና ሊያቋቁመው ይችላል ብለዋል። በመጨረሻም ዜና እረፍት፣ በኢትዮጵያ ፖለቲካ ውስጥ ጉልህ ተሳትፎ የነበራቸው አምባሳደር ካሳ ከበደ ከትናንት በስቲያ አርብ ከዚህ ዓለም በሞት ተለይተዋል። በ1934 በአዲስ አበባ ከአባታቸው ደጃዝማች ከበደ ተሰማና ከእናታቸው ወይዘሮ ይታጠቁ ኪዳኔ የተወለዱት አምባሳደር ካሳ በጄኔቭ የኢትዮጵያ አምባሳደር እና የኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስትር መሆናቸውን ጨምሮ በተለያዩ የመንግስትና የስራ ኃላፊነት አገልግለዋል። አምባሳደር ካሳ ከበደ በእስራኤል ሂብሩ ዩኒቨርሲቲ የማህበራዊ ሳይንስ ትምህርታቸውን መከታተላቸውን ህይወት ታሪካቸው ያስረዳል። እንደ ኤሮፓ አቆጣጠር በ1991 ኦፕሬሽን ሰለሞን በሚል ከኢትዮጵያ እንዲወጡ በተደረጉ ከቤተ እስራኤላውያን ጉዳይ ጋርም ስማቸው ተያይዞ ሲነሳ መቆየቱ ይታወሳል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን እሁድ ታህሳስ 17 2014 ዓ.ም የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደ ከምሽቱ ልዩ ልዩ ቅንብሮቻችን ጋር በቀጠሯችን መሰረት ተመልሰናል። ወደ ዕለቱ ዝግጅቶች ከማምራታችን አስቀድመንም ታዲያ አሁን በራዲዮ መጽሔት ወደ መሠረት የሳምንቷን ምርጥ ግጥም እናስቀድም። ለሰው እንጂ መድኃኒት ለሰው ሕመምማ ለሰውነት ደዌው ለመንፈሱ ጻማ ለዐይንም መድኃኒቱ አድማስ ነው ፈዋሹ ገደብ የለሽ ትዕይንት ሰማይ ጥግ ግርዶሹ ለእግርም እርምጃ ወሰን የለሽ ጉዞ ጣመን እስኪ ይዘው ውስጡ ውሃ እርግዞ ለረሃብም እህል ለጥማትም ውሃ ለአእምሮም ፍስሐ ዐይን አድማስ ይጣ እግርም ይታሰረ አንጀትም ይጣበቅ ላመትሃል በልቶ ሁሌ መርካት ቀርቶ ላንቃም በጥም ይረር ውስብስብ አእምሮም በሐዘን ይቦርቦር። ግን ከንፍገት ሁሉ ሰው መንፈግ ይከፋል። ለሰው ሕመም ደዌ ሰውን ምን ይተካል? በሶማሊያ በላንታ ብሩ የወታደሮች እስር ቤት ውስጥ ለ11 ዓመታት በብቸኝነት ለታሰሩና እንዲሁም በእስሩ ወቅት ሕይወታቸውን ላጡ ኢትዮጵያውያን የጦር መኮንኖች 1980 ይላል መድኃኒት በተሰኘችውና የሳምንቷ ምርጥ ባደረግናት የእቋ ገጣሚና ሳሊ ከብደሽ ተክላብ ግጥም ዝግጅታችንን ጀምረናል። ትዝታ ድንገተኛ ጥያቄ ለጠየቀች ነው ምን ይሆን አሉላ ክለብ 17 የሚባል ቡድን ታውቂ እንደሆነ ፍንጭ እሰጣለሁ። የእግር ኳስ ወይም የሌላ ስፖርት አይነት ቡድን አይደለም። ክለብ 17 አንድ ማው ክለብ 17 አለ አሁን ያን የምታወቂውን ክለብ አስራ ሰባት ነው የምለው ቡድን አስራ ሰባት ቀደም ብላችሁ ወደ ዩናይት ስቴትስ የመጣችሁ ኢትዮጵያውያን በተለያዩ አካባቢዎች በየራሳቸው መንገድ እንደሚያደርጉት ሁሉ እንደ ቤተሰብ በጋራ በመረዳዳት ልጆቻችሁን ያሳደጋችሁበት፣ ማህበራዊ ትስስሮቻችሁን ያጠናከራችሁበት ከቀደሙት ሙከራዎች በምሳሌነት የሚታይ ነውና ተከታዩም ዝግጅታችን ከዚህ ጋር የሚዛመድ ቁም ነገር ስላለው በዋቢነት የቀደሙትንም ደግሞ ምልከት እንድናርግ ያህል ነው የጠየኩሽ። እስኪ ንገሪን ስለ ክለብ 17። እንግዲህ የክለቡንም አባላት ሳላስፈቅድ ነው እና በመጠኑም ቢሆን ላስረዳ። ይሄ ክለብ 17 የሚባለው ባልናሚስ ባልናሚስ ጥንድ ጥንድ ሆነን 17 ሆነን ነው የመሰረት ነው። ከክለቡ አስቀድሞ ልጆቻችንን በጋራ ለማሳደግ ባህላቸውን፣ ቋንቋቸውን እንዲያውቁ ለማስቻል አስተማሪዎች ቀጥረን በየሳምንቱ ቅዳሜ ቅዳሜ እያመላለስን ቋንቋ ይማሩ ነበር። ባህል ይማሩ ነበር። ታሪክ ይማሩ ነበረ። ከዛ ልጆቻችን አደጉ፣ ኮሌጅ ሄዱ። ብዙ ጊዜ ደግሞ ይሄ ልጆቹን አብሮ ያሳደገ ስብስብ ልጆቹም ጓደኛሞች ሆኑ እና አድገው በየፊናቸው ኮሌጅ ጨርሰው ሲሄዱ እኛስ ምን እናድርግ? አሁን እንዴት አድርገን ግንኙነታችንን ቀጥል? በክለብ አስራ ሰባት ውስጥ ብዙ ሰው የቅርብ ጓደኛ ነው። አንዳንዱ ደግሞ የጓደኛ ጓደኛ ሆኖ ነበረ። እና ግንኙነታችን ትስስራችን፣ ፍቅራችን እንዳይላላ ለምን ክለብ አንመሰረትም? አለ እና በሀዘንም በደስታም የምንቀራረብበት ትንሽ መዋጮዋለችን፣ ሀዘን ሲኖር በቤተሰባችን ውስጥ የምንረዳዳበት ነው። ከዛ ውጭ ግን ብቸኝነት እንዳይሰማን የተለያዩ ሀገሮችን በጋራ ሄደን ጎብኝተናል። እዚህም ደግሞ ለምሳሌ በዓል ሲሆን ራት እንወጣለን፣ ሙዚቃ ለማየት እንሄዳለን። በብዛት አብረን የምንዝናናበት ነው ክለብ አስራ ሰባት በነገራችን ላይ አሉላ፣ ዋናው ቁም ነገር የተረፈው ምንድን ነው? ሁለተኛው ትውልድም ልጆቻችንም እኛን ተከትለው እንደኛው መደጋገፍ እንደኛው አብሮ አገር መጎብኘት እንደኛው በመከራና በችግር ጊዜ እያጋጠማቸውን ሁሉ ስለሚካፈሉ አሁን ዘመድ አያት፣ ቅድመ አያት በሌለበት ሀገር በጣም ተደጋግፈው እህት ወንድም ተባብለው ነው የሚኖሩት። እሱ ነው ዋናው። አመሰግናለሁ። ትዝታ፣ ምን ነገር ያለበት ታሪክ ነው። ሌላ ጊዜ እንዳልሹ የማህበራችሁን ሰዎች ነግረሽ ባመቸ ጊዜ ፈተናና ስኬታችሁን የሚመለከቱ ጉዳይ ታጫውቱናላችሁ። ቅደም ብለን በመግቢያችን እንደጠቆም ነው፣ ሁለተኛውን ትውልድ ኮትኩቶ ስለማሳደግ መሰረት ስለማስያዝ የሚቆጠር ዝግጅት ይዘናልና፣ ይሄንኑ ተንተርሶ በጨረፍታ ብንሰማ በሚል ነው የጠየኩሽ። በድጋሚ አመሰግናለሁ። እንደው ስጥልኝ አሉላ ተዘጋጅቼ በቀርብ ጥሩ ነበር። ብዙም ያወራው መሰልኝ የልጆቻችንን ደስታ ለመቋደስም የሚያቀራርበን ነው እና አመሰግናለሁ፣ ስለጠየከኝ እንግዲህ ባጭሩ ይሄ ነው። መልካም ትዝታ ወደ ቀዳሚው ዝግጅታችን እንለፍ። እሺ የቀደመውን የሚገጥሙ ፈተናዎች መቋቋም እና አዲሱን ትውልድ የማስቀጠል ገቢር ስለ ትውልድ ይባላል። እንደሚታወቀውም ከወላጆቻቸው አንዱ ወይም ሁለቱ በውጭ ሀገር ከተወለዱ ከአውሮፓውያን፣ ከእስያውያን፣ ከአፍሪካውያን ብቻ ከዩናይትድ ስቴትስ ውጭ ከሆነ ሌላ የትኛውም ሀገር ተወላጅ የሆኑ ወላጆች አብራክ የሚገኙ ሁሉ በተመሳሳይ የሚጠሩበትን የሁለተኛ ትውልድ ማንነት ይጋራሉ። ቀጥለንም ከኢትዮጵያውያንና ትውልድ ኢትዮጵያ አሜሪካውያን ወላጆቻቸው አብራክ በተገኙ የሁለተኛው ትውልድ ጨቅላ ሕፃናት መጪ ዕጣ ላይ ትኩረት ማድረግ የመረጡት እነኚህ ጥንዶች በትንሹ የጀመሩት የሚመስል፣ ነገር ግን የቀጣዩን ትውልድ መሰረት የመጣል ያህል ግዙፍ አላማ የያዘ ድንቅ ስራቸውን ወደሚያስቃኘው ውይይታችን እንወስዳቸዋለን። በቅድሚያ እንግዶች ለጊዜያችሁ አመሰግናለሁ። ብሌን ሐዲስ ዳግም ልሉ ወጣት ባለትዳሮች፣ ወዲሁም የሶስት ታዳጊዎች ወላጆች በነገ እለት የሚከበረው የአውሮፓውያኑ የገና በዓል ዋዜማ ላይ ነው ያገኘኋችሁ። በቅድሚያ እንኳን በሰላም አደረሳችሁ። እንኳን አብሮ አደረሰን። እናመሰግናለን። እኛም ስለተጋበዘን እንኳን አብሮ አደረሰን። ስለ ጊዜህን እናመሰግናለን። አድማጮች እንዲያመሰግኗችሁ የሚያደርጉ ምናልባትም መቁጠር ሳይደክመን አይቀርም በርካታ ስራዎች ሰርታችኋል። አጋሮች እንዳሏችሁም ተረድቻለሁ። እንግዲህ የሰራችሁትን እንደሚያስቀጣ ነገር አንድ በአንድ የዘረዘር ያለን ይህንም ሰርታችኋል እያለን ጠየቅነው። ዳግምና ብሌን በድጋሚ አመሰግናለሁ። እዚህ ዩናይት ስቴትስ ከዋሽንግተን ዲሲ በጥቂት ርቀት የምትገኘው የብዙ ኢትዮጵያውያን መኖሪያ የሆነችው ሲልቨር ስፕሪንግ ከተማ ነዋሪ ናችሁ። ታዲያ አካባቢው የሚገኙ ኢትዮጵያውያን ቅርብ ጊዜ መጡትን ጨምሮ የሚሳተፉበት ልጆቻቸውን በተሻለ ስኬት የሚያሳድጉባቸው ለየት ያሉ ፕሮግራሞችን በዛ አስቸጋሪ በነበረው ግን አሁንም አልወጣንም፣ በእርግጥ ኮቪድ ከበድ ያለ ፈተና በደቀነበት ጊዜ እናንተ ከፈተናው የሚጠቅም ነገር ማግኘት ይቻላል ያላችሁ ይመስላል። ስለ ትውልድ የተባለ የታዳጊ ወጣቶች የትምህርት ገዛ የሚሰጥ የአማርኛ ቋንቋ፣ የኢትዮጵያ ታሪክና ስነምግባር የማስጠናት ስራ፣ ሌሎችም በርካታ ዝርዝሮች የተካተቱበት ፕሮግራም ነድፋችሁ የማህበረሰቡን አባላትም እያሳተፋችሁ እየሰራችሁ ነው ያላችሁት። እንዲህ ያለው ነገር እንዴት ተጀመረ? እንዴት ተጠነሰሰ? ማን ነው የዚህ ጠንሳሽ? ዳግም የቤቱ አባት ባለቤት እኔ ስለሆንኩኝ እኔ ነኝ ትላለህ ወይስ ውድ ባለቤት ናት? አመሰግናለሁ በድጋሚ እድሉን ስለሰጠህኝ። እንደ እውነቱ ከሆነ እኔ በተሻለ እና በበለጠ ለልጆች ለቤተሰብ በማህበረሰባችንም እንደምናቀው እናቶች የበለጠ ኃላፊነት የሚሰማቸው እንደመሆኑ መጠን ወዷ ባለቤቴ ናት የዚህ ዋናው አነሳሽ ማለት እችላለሁ። እርግጥ እናስብበት የነበረ ከዚህ ቀደም በልባችን ይመላለስ የነበረ ነገር ነበረ እና ቅድምም ጠቀስ እንዳደረከው ይሄ የኮቪድ ወረርሽኝ ሲመጣ እንደ አሉታዊ ሁነትነቱ ብቻም ሳይሆን አያይዞ የፈጠራቸው ደግሞ መልካም እድሎችም አሉ። ይሄም ቤታችን ቁጭ ብለን ከልጆቻችን ጋር ስራችንን እየሰራን ጥሩ ጊዜ እንድናሳልፍ ረድቶናል እና በዚህ ጊዜ ቴክኖሎጂንም እንድንጠቀም ትልቅ በር ከፍቷል እና በአንድ ወቅት እንደምታስታውሱት ሀገራችን አስቸጋሪ ጊዜ ውስጥ እያሳለፈች ነው ያለችው። ያለፉት ሁለት ዓመታት እና አንዳንድ ችግሮች ተከስተው ነበር። የፖለቲካ አለመረጋጋቶች እና እዚህም ሀገር አገር ቤትም አንዳንድ ተቃውሞ ሰልፎች ምናምን ይደረጉ ነበር እና በዛ ነው አንድ ቪዲዮ አየን። እዚህ ሀገር የተደረገ ቪዲዮ የተደረገ ሰላማዊ ሰልፍ ላይ ነው እና ልጆች፣ አዳጊዎች፣ ትንንሽ ልጆች የተሳተፉበት ሰልፍ ሆኖ ኢትዮጵያን ነው የሚያወግዘው ኢትዮጵያ ዳውን ዳውን ይላሉ። አብረዋቸው ያሉ ወላጆች ደግሞ ይስቃሉ። እና ይሄ በጣም አስደነገጠን ሁለታችንን እውነት ለመናገር ቤተሰቦቻችን አገርን ስለመውደድ ሕዝብን ስለማገልገል እንደው በብዙ አስተምረውናል ማለት እችላለሁኝ። እና አዳጊ ልጆች፣ ንጹሕ ትንንሽ ልጆች አገርን የሚያህል ሕዝብን የሚያህል ነገር ይውደም የሚል ቃል ሲያወጡ፣ እንደገና አብረዋቸው ያሉ ወላጆች ደግሞ ይህን ሰምተው ሲስቁ ማየት ለእኛ በጣም አስደንጋጭ ነበረ። ስለዚህ እኔና ባለቤት የተነጋገረ እንዴ እነዚህ አሁን ኢትዮጵያ ዳውን ዳውን ሲሉ የነበሩ ልጆች ኬትም አምጥተውት አይደለም፣ ከአካባቢያቸው የሰሙትን ነው እና የእኛ ልጆች ስለ ኢትዮጵያ መልካም ነገር ባንነግራቸው፣ ስለመጡበት ስለ ባክግራውንዳቸው በቂ እውቀት ባይኖራቸው፣ ምናልባት ወጥተው እንደዚህ አይነት አሉታዊ ነገር ላይናገሩ ይችላሉ። በአደባባይ ግን ለኢትዮጵያ የሚከራከሩ ለህዝባቸው የሚቆሙ ልጆች ላይሆኑ ነው ማለት ነው። ስለዚህ እነዚህ ልጆች ላይ በዚህ እድሜያቸው መስራት ይኖርብናል የሚል ቁርጡስ ውሳኔ ላይ ደረስንና እና እንዳልኩ ቤት ውስጥ ነው ያለነው፣ ሰፊ ጊዜ ያለን ለልጆቻችን ስለ ኢትዮጵያ አንዳንድ ጉዳዮች እንደውም በወቅቱ የህዳሴው ግድብን በተመለከተ በብዛት የሚነገርበት ወቅት ነበርና ለልጃችን ነገርናት። ሶስት ልጆች አሉን ትልቋ የበለጠ የመረዳት እድሜዋ ስለደረሰ ለእሷ ነገርናትና ምን ማድረግ እንደምትችል በዚህ እድሜዋ ስንነግራት፣ በቃ እኔ ኢትዮጵያ አባይን ግድቡን በተመለከተ አንድ ነገር መስራት ፈልጋለሁ አለች እና እሱን ሰራን እና ያየነው ምላሽ በጣም ጥሩ ሆነ። እሷም ተበረታታች እና ልጆቻችንን ስለ አገራቸው ማሳወቅ ለሀገራቸው ተቆርቋሪ እንዲሆኑ ለማህበረሰባቸው ለወጡበት ህብረተሰብ ተቆርቋሪ እንዲሆኑ ማድረግ የምንችልበትን እድሜ ሳናባክን መጠቀም መቻል አለብን ብለን ካሰብን በኋላ እኛ የኛ ልጆች እናሰለጥናለን፣ እናስተምራለን። ግን በማህበረሰብ ደረጃ ከፍ ያለ ፕሮግራም ይዘን መጥተን ብናሰለጥን ደግሞ እቺ ትንሿ ነገር ብዙ ሰውን መድረስ ትችላለች። እንደ ኮሚኒቲ አቅማችንም ይዳብራል። ስለዚህ ለወዳጆቻችን፣ በአቅራቢያችን ላሉ ስናዋያቸው መልካም ሆኖ አገኙት። በዚህ መሰረት ጥንስሱ ይሄንን ይመስላል። ስለ ኢትዮጵያ ታሪክ፣ ስለ ቋንቋችን እና ስለ ስነ ምግባር፣ ስለ ኢትዮጵያዊ ጨዋነት፣ መከባበር እና መቀባበል፣ የሃይማኖት የዘር፣ የቋንቋ ልዩነት ሳናደርግ፣ ሁሉም በኢትዮጵያዊነት በመልካም ስነ ምግባር የታነፀ ህብረተሰብ መፍጠር ይገባናል ከሚል በትንሹ የተጀመረ ነገር እግዚአብሔር እርዳታ ጋር አሁን በጣም ትልቅ ደረጃ ደርሷል። ምናልባት ደግሞ ባለቤቴ የምትጨምረው ነገር ካለ ለሱ አድር ልስጣት። መልካም አመሰግናለሁ። ዳግም፣ በእርግጥ የምትጨምረው ነገር ይኖራል። ብዙ ጥያቄዎችን በዝርዝር እናነሳለን። ዳግም እንዴት እንደተጠነሰሰ አጀማመራችሁ፣ ምናልባትም ለዚህ ቀስቃሽ የሆነውን የተለየ አጋጣሚ ጭምር ነው ያጫወተን። ብሌን፣ ባለቤትሽ ጥሩ አድርጎ ሀሳቡን ያካፈለን ያህል የቤቱ አለቃ ለዚህም ጉዳይ ዋናዋ እሷ ናት አብረን ብናስብም ብሏል። እንደ ጥሩ ባል ለባለቤቱ ከፍ ያለ ክብር የሚሰጥ መሆኑንም አሳይቶናል። ሶስት ልጆች ወላጆች የሆናችሁት በወጣትነት እድሜ ነው። እንግዲህ ምሳሌነትም አለው። ሶስት ልጆችን ማሳደግ ምናልባት ኢትዮጵያ ካለው በጣም የተለየ ነው። እዛም ቀላል እንዳልሆነ እረዳለሁ። ይሄ ደግሞ የሙሉ ሰዓት ትኩረት የሚጠይቅ ስራ ነውና ሶስት ልጆች እያሳደጉ እንዲህ ያሉ ጉዳዮችን እንዴት ማራመድ ይቻላል? ታስረዱናላችሁ። ብሌን ግን በቅድሚያ በዚህ ፕሮግራም ውስጥ ያካተታችኋቸው ዝርዝሮች በጣም በርካቶች ናቸው። ጨቅላ ታዳጊዎቹን ሕይወት ብቻ ሳይሆን ወላጆቻቸው ጭምር የሚደርስ ብዙ ጊዜ የሚጠይቁ ናቸው። እስኪ ዘርዝር የለን እንዲህ ያለ ትምህርት በዚህ ጊዜ እንዲህ ይሰጣል እያልሽ አዎ አሁን ውድ ባለቤቴ የመነሻ ሀሳብ አድርጎ ይሄ ነገር አስደነገጠን ያለው እንደው መነሻ ሆነ እንጂ ሀሳቡ ከጅምሩም የእግዚአብሔር ነው ብዬ ነው የማስበው። በፍጹም በኔ አቅም ወይ በእሱ አቅም የሚጠነሰስም ካልኩሌት ተደርጎም እንዴት ነው ተሰልቶም የሚሰራ ስራ አይደለም። ግን በውስጣችን የነበረው ነገር እንደው በቃ አሁን መጀመሪያ ነው ተብሎ እንደ ደወል ነገር ሆነለት። በጅምሩ የአማርኛ ታሪክን መንገር ነው የጀመርነው እንዳለው ያየነው ቪዲዮ አገርን ባንዲራን የሚያወግዝ ነገር ስለነበር እነዚህ ልጆች ስለ አገራቸው ማወቅ አለባቸው ከሚለው ሀሳብ ነው የተጀመረው። በሶስት ሳምንት፣ አራት ሳምንት ሳይሞላው አይ ይሄ ነገር አይበቃም ስለ አገራቸው ሲነገራቸው ቋንቋቸውንም ደግሞ መልመድ አለባቸው ወደሚለው ሄድን። በቅድሚያ ታሪክን፣ የኢትዮጵያ ታሪክን ቅዳሜ ቅዳሜ በሳምንት አንድ ቀን ይማራሉ። በዛውም ባህላዊ ነገሮችን ምንድን ነው ባህላችን፣ አገራችን ውስጥ ታሪኳ ምንድን ነው የሚለውን። በዛ ማህል ግን አማርኛ በአንዴ ወደ ስልሳ ሰው ሰባ ሰው ነው የተመዘገበው። እና ይሄ ነገር ብዙ ሰው ፈላጊነት አለው ማለት ነው ብለን አራዘምነው ጊዜውን። ወደ መቶ ሰው ተመዘገበ እና ወደ ስልሳ ልጆቹ የመጀመሪያውን ትምህርት ተምረው ጨረሱ። አማርኛውን ደግሞ ስናስተምር የአማርኛው ብቻ በቂ አልሆነም። ልጆቹ በትምህርታቸውም እየተቸገሩ ነበር፣ ጊዜውም የኮቪድ ስለነበር በደንብ ያጠኑም ወላጅን በደንብ የማስጠናት ወይ አቅሙ የለውም ወይ ጊዜ የለውም። ስለዚህ የትምህርት እገዛም ያስፈልጋቸዋል ወደሚለው መረዳት ስንደርስ በጣም ጥሩ እንግዲህ የምናውቃቸውን ወገኖች፣ ጓደኞች ሊረዱ የሚችሉ በዚህ እናስተምራለን ብለን ከመናገራችን በፊት ሁለት ነው ሶስት ሰው ነበረን እና እዚህ ዛሬ ሶስት ሳምንት እንጀምራለን አለን። እስከሚጀመርለት ግን በየጊዜው ሰው በበጎ ፈቃደኝነት ይመጣ ነበር እኔ ይህን ላስተምር እኔ ይህን ላስተምር ስለዚህ የቱታሪንግ ወይም የማስጠናቱ ፕሮግራም ሶስተኛ ፕሮግራም ሆኖ ተወለደ። ከዛ ግን ልጆቹ እየተማሩ ቋንቋቸውን እያወቁ ባህላቸውን፣ ወጋቸውን እየታወቁ ግን ከወላጆች ጋር ደግሞ ብዙ ችግር እንደነበረ ይመጡ ነበር። ችግር ማለት አለመግባባት፣ ልጆቹ ቤት ውስጥም ስለነበሩ ይሄ የልጅ አስተዳደግ ችግር ወይም የተግባቦት ችግር ነበረ። በዛ ምክንያት ብዙ አላስፈላጊ የሆኑ እራስ ማጥፋትን በማህበረሰብ ውስጥ እንዳሉ ስንሰማ ወላጆቹ መማር አለባቸው፣ ልጆቻቸውን እንዴት አድርገው ማናገር ማሳደግ እንዳለባቸው፣ ችግር ሲፈጠር ምን ማድረግ እንዳለባቸው፣ ግን ችግሮች ከመፈጠሩ በፊት ደግሞ ጤናማ የሆነውን በልጅ እና በወላጅ መሀል ያለውን ተባልናት። ይህን ሀሳብ ደግሞ እግዚአብሔር ወደ ልባችን ሲያመጣው የወላጆች ስልጠና ክላስ አራተኛ ሆኖ ተካተተ። ቀጥሎ በቂ አልሆነም። ወላጆቹ ተምረውም ግን ችግሮቹ በአጭር ጊዜ ብዙ ነበሩ። ስለዚህ ሳይኮሎጂስቶቹ የስነ ልቦና አማካሪዎችን ፈልገን አግኝት በማህበረሰባችን ህዝባችንን ልንረዳው የምንችለው እንዴት ነው? እኛ ከቤት ነው ያለ ነው። ልጆቹ ይሄን ያህል ናቸው። ወላጆቹ ይሄን ነው። ራስ ማጥፋት አለ፣ አለመግባባት አለ፣ ብዙ ፍቺ አለ። በጊዜው ምንድነው ማድረግ የምንችለው ብለን ስንመካከር ኮሚዩኒቲ ካውንስሊንግ ወይም የእርስ በርስ ማለት አዘ ፕሮፌሽናል ካውንስለር ወይም እንደ ሐኪም ሳይሆን በእነሱ እየተመከርን እኛ እየተማርን ወላጆችን ማስጠናት፣ ችግር መፍታት የሚቻለውን እያሰለጠኑን እነሱን ማማከል፣ የባሰ ነገር የከፋ ነገር ከሆነ ደግሞ ወደ እነሱ ማስተላለፍ የሚለው የካውንስሊንግ ቲም ተቋቋመ። ይሄን አምስተኛው ሆነ ስድስተኛውና በቅርቡ ደግሞ የተፈጠረው ብሪጅስ ይባላል። እሱ ደግሞ የጠፉ ልጆችን መፈለግ ነው የጠፉ ማለት ከቤት በአንድም በሌላም ወጥተው ወይ በመጠጥ ወይ በእስር ወይ በድራግ ወይ በወንጀል ተከሰው የጠፉትን ልጆች ወደ ቤተሰብ በመለስ በሚለው ስድስተኛው የፕሮግራም አካል ሆነ። እንግዲህ ይህን ለሚከታተሉ አድማጮች እና ተመልካቾች በሁለት ወጣት ባልና ሚስት ማህበረሰባቸውን አሰባስበው የጀመሩትና የሚሰሩት ስራ ሳይሆን ምናልባትም የአንድ አውራጃ የትምህርት ክፍል የሚሰራው ነው የሚመስለው። በጣም በርካታ ፕሮግራሞች ናቸው የተካተቱት። ማን ያስተምራል እንግዲህ፣ በርካታ ስራ ነው ያለው። ብሌን፣ ከአንቺ ልጀምርና ወደ ዳግም እመለሳለሁ። ወጣት ወላጆች ስለሆናችሁ ደወጉ አቶና ወይዘሮ እያልኩ አልጠራኋችሁም። ም እንደሱ ይሆናል የሚል ግምትም ይዳለሁ። አደራህን አንቺ ይበቃ የሚመለከቷችሁም ተመልካቾቻችንም በሱ መንገድ መቀጠላችሁን የሚግባቡበት ይመስለኛል። እንዲሁም የሰራችሁት ስራ አንቱ የሚያስብል ቢሆንም በወጣቶች የተሰራ መሆኑን እንዲያመላክት ጭምር ነው። ትምህርት የማስጠናቱ የተለያዩ መደበኛ ትምህርቶች ልጆቹን በተሻለ ብቃት እንዲሳተፉ ለማድረግ የምታደርጉት አንዳንዴም ካደረሱበት ቀደም ያለውን ትምህርት የምታስተምሩበትን ማን ያስጠናል? የኢትዮጵያን ታሪክና ስነ ምግባርን፣ አማርኛ ቋንቋን፣ ቤተሰቦችን ማን ነው የሚያስጠናው? እነኚህ ቅድም የዘረዘርሻቸው በሙሉ በማን ነው? እንዴት ነው ያስተባበራችሁት? እነኚህንም አገልግሎቶች የሚሰጡትን። ጥሩ ጥያቄ። ከቱተሪንጉ ብጀምር ዋናው ከአንደኛ እስከ አስራ ሁለተኛ ተማሪዎች ላሉት የትምህርት እገዛና ቀድሞ የማስተማሩን ትምህርት የሚያደርጉት አስተማሪዎች አሉ። ለምሳሌ አንድ አስተማሪ ቨርጂኒያ ውስጥ የምትሰራ የሂሳብ አስተማሪ አለችን። ሌሎችም በየተለያየ እስቴት የሚኖሩ አስተማሪዎች አስተማሪ ናት፣ ሙያዋ በመንግስት ትምህርት ቤት ተቀጥራ የሃይ ስኩል ሂሳብ አስተማሪ የዲፓርትመንቱ ዋና ኃላፊ ናት። እሷ ይህንን በማስተባበርም በዚህ ፕሮግራሙን በደንብ የምትሳተፍ እህታችን ናት። ሌሎችም እንዲሁ በተለያየ ስቴት ውስጥ ያሉ አስተማሪዎች አሉ። ዲፓርትመንት ሄድን ባይሆኑ አስተማሪዎች አሉ። ሌላ የኮሌጅ ተማሪዎች አሉ። የሃይስኩል ተማሪዎች አሉ። ከየእድሜው ነው። እሱንም ሆን ብለን ያደርግ ነው። ምክንያቱም ይሄ የኮሌጅ ተማሪዎች ኃላፊነት ብቻ ወይም አግብቶ የወለዱ እናቶች ብቻ ሳይሆን የምንቀባበለው ኃላፊነት ነው ይሄ። እግዚአብሔር ፈቅዶ በኛ ቢጀመርም የኛ ነገር አይደለም፣ በኛ የሚቆምም አይደለም። እኛ ኖርንም አልኖርንም ኢትዮጵያናት ኢትዮጵያኖች ሊሰሩት እርስ በርሳቸው ሊሰሩት ሊያሰፉት የሚችሉት ነገር፣ የእኛ መኖር ለውጥ አያመጣም። በዚህ በኢትዮጵያኖች አይደለም የሚቀጥል ነው፣ ወደ አፍሪካኖችን ከዛ ወደ ሌላ ነው ሲዋቀር ሀሳቡ ነው። አንድ እናት ባትችል የኮሌጅ ተማሪ፣ ከዛ ደግሞ ከስር ያለው ሃይ ስኩል፣ ከዛ ደግሞ ከሚድል ስኩል የሚመጣው ተማሪ የተቀባበሉ ኃላፊነቴ ነው፣ ግዴታዬ ነው የሚለውን እንዲወስድ የሚያደርጉት ነው። ሰው ቱተሪንጎ በዛ መልክ ይሄዳል። የአማርኛ ትምህርቱን ለአሁኑ በዋናነት እኔ ነኝ የማስተምረው። ሌላ አጥሩ አማርኛ የሚናገር ልጅ አግኝቼ በደንብ ቋንቋውንም ባህሉንም የሚያውቅ እሱም እንደዚሁ ያስተምራል አብሮኝ። ግን ተጨማሪ ሰዎች አሁንም እንፈልጋለን ብዙ ተጠቃሚ ወላጆች ስላሉ የሚፈልጉ። የኢትዮጵያ ታሪክና ባህልን ስናስተምር ማስተማሪያውን ባለቤቴ ነው በብዛት ፈልጎ የሚያዘጋጀው። እኔ ከልጆች ጋር የመግባባት እና አብሮ የመዋል ብዙ ጊዜ አስራ አራት ዓመት ያህል አብራቸው ስላጠፋው በሰንበት ትምህርት ከልጆች ጋር በደንብ ስለምግባባ ለማስተማሩ እኔ እንዲሁ ጭ ያስተምራለሁ፣ ግን የሚያዘጋጀው እሱ ነው። ትምህርቱን ከኔ የበለጠን ባህልና ወጉን በደንብ ስለሚረዳ አንዳንዴ ብዙ ያስረዳኛል እኔንም እና በዚህ መሀል አስተማሪ ነው እንግዲህ የወላጆቹን ትምህርት ወላጆች በየአስራ አምስት ቀኑ ነው የሚማሩት። የሚያስተምሩት በዋናነት ሀምሳ ዓመት በትዳር የቆዩ ባለትዳሮች አሉ። በካውንስሊንግ የሰለጠኑ የካውንስሊንጉንም ኮርስ ወስደው የጨረሱ ስራቸው ይሄ ነው፣ በነፃ ማማከር ነው። ይህንን እንደ በጎ አድራጎት በተለያዩ ቦታ እየተጋበዙ የሚያደርጉ ናቸው። በዋናነት እነሱ ያደርጋሉ። ግን በተለያየ ጊዜ ደግሞ ቅድም ያልኩን ሳይኮሎጂስቶቹ ዋና ስራቸው የሆነውን እነሱን እንጋብዛለን። ሌሎች እናቶችን እንጋብዛለን። ትዳራቸው የተፋታ ባለትዳሮችን እንጋብዛለን። ይህንን ማህበረሰባችን ከተለያዩ ሰዎች ሊማሩት የሚችሉትን ብዙ የሚጠቅሙ የምንላቸውን እነሱ ያስተምራሉ። ከዛ በታች ግን ከነዚህ ካውንስለሮች ስር ካውንስሊንግ የሚሰሩ ደግሞ ሳይኮሎጂስቶች የሆኑ ካውንስሊንግ የሚሰሩ ብሄራል ቴራፒስቶች አሉ። ካውንስሊንግ የሚሰሩ ሌሎች በተለያየ ፊልድ የሚሰሩ እነሱ ሙያው ላይ ያሉት ሰዎች ናቸው፣ እዚህ ላይ የሚሰሩት። ያው እኔ ሰፖርት ነው የማደርገው፣ ብዙም እዛ ውስጥ ኢንቮልቭ አላደርግም። ብሪጅስ የመጨረሻው እሱም፣ ከካውንስሊንግ ቲም ውስጥ የተወጣጣ ነው። እኔ እዛ ውስጥ የገባሁት ከወጣቶች ጋር በብዛት ልጆችና ወጣቶች ጋር ጊዜ ስለጠፋ ሪሌት ማድረግ ኢዝ ሊ ከነሱ ጋር እችላለሁ በሚል ነው። ግን ለሳይኮሎጂና ለእውቀቱ ዋናውን እነሱ ናቸው የሚሰሩት። ይህን ይመስላል እንግዲህ በሰፊ ግርም ነው እንግዲህ ቀደም ብዬ እንደጠቀምኩት በጥቂት ሰዎች ሁለታችሁ ይበልጡን ኃላፊነት ወስዳችሁ የጀመራችሁት እና አሁንም ኃላፊነቱን ወስዳችሁ የምትመሩት፣ በዚያ ላይ ወጣቶችንም ወላጆችንም ማሳተፍ የምትሞክሩበት የማህበረሰብ ስራ ሳይሆን በተቋም ደረጃ የሚሰራ የሚመስል ነው። ለዘለቄታው ከወዲሁ ማሰባችሁን ብሌን አጫውተሽናል። እኛ ምክንያት ብንሆንም፣ እኛ መነሻ ብንሆንም ከኛም በላይ እንዲያ ለዘለቄታውም መሰረት እንዲጥል እንፈልጋለን እና በዛ መንገድ እየሰራ ነው ማለትሽ፣ መልካም ነው። ዳግም ወደ አንተ ልምጣ። ምናልባትም በተወሰነ ደረጃ ስለ ራሳችሁንም ብታጫወቱን፣ በዚህ ሰዓት የሚከታተሉ አድማጭ ተመልካቾቻችን በያሉበት ሆነው እንዲህ ያለውን መልካም ጅምር እነሱን ማህበረሰባቸውን ሊረዱ በሚችሉበት መንገድ ማቋቋም ይችላሉና ምን አይነት ፈተናዎች ገጠሟችሁ? እንዲህ ያለ ነገር ተጀምሮ ሁሉም ነገር እንደው እንደፈለገ አይሄድም እና ምንም እንኳን በአጭር ጊዜ ውስጥ ለዚህን ያህል ስኬት ብትበቁም ምን አይነት ፈተናዎች ነበሩ? ምናልባት እንደው በቀላሉ የምትወጣችኋቸው ቢሆን ሌሎችን ሊያደናቅፉ ይችላሉ። እንዲህ እንዲህ አይነት ነገሮችን ማሰቡ ስትወጥኑ አብሮሄን ዩ የምትሉት ካለ በተጨማሪም ደግሞ እናንተ ሳታዩት ከጀመራችሁ በኋላ የደረሳችሁበትም አይነት ፈተና ካለ ሌሎች ከወዲሁ እንዲያዩት የሚረዳ እስኪ ያጫውተን፣ ምንድናቸው እንደው መሰናክል የምትላቸው? አመሰግናለሁ በድጋሚ። እንግዲህ አንድ ስራ ሲሰራ ራሱን የቻለ ፈተናዎች ወይም ችግሮች ይኖሩታል። አሁን እንደጠቀስከው አሁን የኛ በዚህ ስራ ውስጥ መሳተፍ እና ፊት ለፊት የሚንታየው እኛ ብቻ መስሎ እንዳይታይ፣ ቀድምም እሷ እንደጠቀሰችው የተለያዩ ሰዎች እገዛና ድጋፍ አድርገውልናል። አንዳንድ ጊዜ የተነሳንበትን አላማ ካለመረዳት የተነሳ ሰዎች ጥቅም ፈልግን የጀመርነው ነው ስራ መስሏቸው የድጋፍ ጥያቄያችንን ይሄ በበጎ ፈቃድ ለማህበረሰባችን የሚሰጥ አገልግሎት ነው እና ያንን ካለመቀበል ጥርጣሬ ተፈጥሮ አልፎ አልፎ ሪጀክሽኖች ያጋጥማሉ። ግን በብዛት ያጋጠመን በቀና ልብ ለማህበረሰባችን የሚሰጠውን ይህን አገልግሎት ለመደገፍ ተነሳሽነት ያላቸው ሰዎች ናቸው በብዛት ያጋጠሙ። ሌላው ግን ትልቁ ቻሌንጅ ያው የሶስት ልጆች ወላጆች እንደመሆናችን እንኖርበትንም ስራ እየሰራን በጎን የምናደርገው ስራ ስለሆነ ትንሽ ከስራና ከልጆች አስተዳደግ ጋር ጊዜን በአግባቡ የመጠቀም ትንሽ ፈተና አጋጥሞናል። አሁን ልጆችን አስተኝተን ወይም የሚገባቸውን ስራ ከሰጠን በኋላ ባለችን ጥቂት ጊዜ ነው እነዚህን ስራዎች የምንሰራው እና በጣም ጊዜ የሚሻማ ከመሆኑ የተነሳ አንዳንድ ጊዜ ቁጭ ብለን እንነጋገራለን ሕብረተሰቡን እናገልግል ማለታችን በጎ ሆኖ ሳለ አንዳንድ የልጆቻችንን ተገቢ ጊዜ አልሰጠናቸውም ወይ ብለን ለራሳችንም የምንጠይቅበት ነገር አለን። እርግጥ የምናደርጋቸው ነገሮች አብዛኛውን ያሳትፏቸዋል ልጆቹ ነው። ግን ለልጆች የሚሆን ኳሊቲ ጊዜ አለመስጠት ትንሽ እንደ ቻሌንጅ የምቆጥረው ነገር ነው። ግን እሷ ይህንን ስራ በምትሰራበት ጊዜ እኔ ከልጆች ጋር ሆናለሁ። እኔ ልጆችን በሚይዝ ጊዜ እሷ ስራዎችን ስራዎች እንደዚህ እያለን እየተደጋገፍን ለማሸነፍ ችለናል። ግን ትልቁ ቻሌንጅ ከኑሮ ጋር ያው የዚህ የሰሜን አሜሪካ ኑሮ ይታወቃል። በአውሮፓን በአሜሪካ እንደ ኢትዮጵያ በቤተሰብ በስፋት የተከበብን ብዙ አማራጮች ያለን አይደለንም እና ካለችን ጊዜ ቀንሰን ነው ይህንን ስራ ለማስኬድ የምንጥረው እና ይሄ አንዱ ተግዳሮታችን ነበረ ግን በጣም ብዙ ቀን ልቦች በጣም ማህበረሰባቸውን የሚወዱ ለመተባበር፣ ያለምንም ክፍያ ያለምንም ተጨማሪ ድጋፍ ይሄንን ስራ ደግፈው ትከሻ ለትከሻ ይዘን እንድንሄድ ያደረጉ በጣም መልካም ወዳጆችና ጓደኞች ስላሉን፣ በዛ ምክንያት ስራው እስካሁን ድረስ ቀጥሏል እና እሷ እዚህ ብንታይም ከኋላችን የማይታዩ በጣም በርካታ ወገኖች አሉን እና በዚህም በጣም ደስተኛ ይ አሁንም፣ በእርግጥ ላመሰግናቸው እወዳለሁ። መልካም ብሌን፣ የቤተሰብን ነገር ትንሽ ገፋ አድርገን እንጫወት። ትልቋ ልጃችሁ በተለይ በህዳሴ ግድብ ጊዜ የሚሰሩ ቪዲዮዎች ላይ ታሪኩን እንድታጠና የእሷን ስሜት እንድትናገር ያደረጋችሁት ቅድም ዳግም ገልጾ ነበር። እንደ ተረዳሁት ሶስቱም ጨቅላ ህጻናት ናቸው ያሏችሁ በምን አይነት ሁኔታ ውስጥ ምን አይነት ልጆች እያሳደጋችሁ ይህን እንደምትሰሩ እስኪ ተመልካቾች እንዲረዱ አጫውችን ትልቋ ልጃችሁ እድሜዋ ስንት ነው ማን ትባላለች የቀሩት ሁለቱ ልጆቻችሁ ትልቋ ልጃችን መና ዳግም ትባላለች የሰባት አመት ልጅ ናት ሁለተኛዋ ልጃችን ቤተልሄም ዳግም ትባላለች ስድስት አመቷን ባለፈው ወር አከበረች ትንሿ ሶስት አመቷ ነው ሀና ዳግም ትባላለች ሶስቱም የተለያየ ማንነት ነው ያላቸው። የሚገርመህ ትልቋ በጣም ገራገር፣ በጣም የዋህ፣ ለሰው የምታዝን ናት። ሁለተኛዋ በጣም አስተዋይ፣ በጣም ነገሮች የምታመዛዝን አስተዳዳሪ ናት። ሶስተኛዋ ደግሞ በጣም ሰጪ ናት። በጣም ተጫዋት ሰጪ፣ በቃ ነፃ ነፃ የሆነች ናት እና በጣም እግዚአብሔር ረድቶናል፣ ባርኮናል በልጆቻችን እንግዲህ ከእነሱ ጋር ሆነን ነው የምናገለግለው ከልጆች ጋር ማገልገል መጀመሪያ ፈትኖናል ግን እንዲሁም በረከት ሆኖናል ነው የምለው። እኔ ብዙ ተምር ያለው ይሄ ፕሮግራም እኛን እግዚአብሔር በዚህ መሀል አስቀመጠንና ግን ለእኔ ብዙ ተማርኩ። እንደ እናት ለካ ብዙ ማላውቀው ነገር አለ። ለሌሎች ብለን የጀመርነው ነገር እኔን በጣም ሰርቶኛል፣ ልጆቼንም እንደዛው። በቃ ስንወለድ ብቻ እናትነትን ተምረን አንወለድም። አባትነትንም እንደዛው እንዲሁ ነው የምንወልደው። እና ለካ እንደሱ አይደለም ያለበት በእውቀት፣ በጥበብ፣ በብዙ ትግስት ነው እና እኔም ብዙ ቀይሮኛል ብቻ ሁላ ይሄ ነገር ከእነሱ ጋር ነው የምናገለግለው አድማጮች። ከአዲሱ ዓመት እንግዶች ከሁለቱ ወጣት ባልና ሚስት ዳግም ሉሉ እና ብሌን ሀዲስ ጋር የጀምርነው ቆይታ አልተቋጨም። የጠፉትን መፈለግ በሚል የጀመሩትንና በእንግሊዝኛው አጠራር ብሪጅ ወይም ድልድዮች የሚል ስያሜ የሰጡትን ልዩ መርሃ ግብራቸውን ጨምሮ በቪዲዮ የተደረገውን የዚህን ቃለ ምልልስ ጭብጦች ሙሉውን ወጋችንን በድረገጻችን እና በማህበራዊ ትስስር ገጾቻችን ላይ እናኖራለን። በመርሃ ግብሮቹ በመሳተፍ ላይ ካሉ ሌሎች አባላት፣ የአገልግሎቱ ተጠቃሚ ከሆኑ ወላጆችና እንዲሁም ልጆቻቸው አንዳንድ ድምፆችንም በቀጣይ ፕሮግራማችን እናሰማችኋለን። ለአሁኑ ግን ሁለቱን እንግዶቻችንን ዳግምና ብሌንን ለጊዜያቸው እናመሰግናለን። እግዜር ይስጥልን። ደርሶ እንደ አዲስ ማነጋገር የመንግስታትና የሚሊዮኖችን ትኩረት መስረቁ ብቻ ሳይሆን በጥቂቱም ቢሆን ቀድሞ የምናውቀውን ወደ መሰለ የአኗኗር ዘይቤ በእንግሊዘኛው አጠራር ደ ኒው ኖርማል የሚሉትንና አንድን ቀውስ ተከትሎ የሚመጣን አዲስ ነገር ግን አብሮ የሚሰነበት የማህበረሰብ አኗኗርና የምጣኔ ሀብት ይዞታ የመሳሰሉ ገጽታዎች የሚያሳይ የተለየ ሁኔታ ወደ መሰላ አቅጣጫ ማቅናት ይዞ የነበረውን የሕይወት መንገዳችን በኢትዮጵያ ያለው መቼም የተለየ ነውና የብዙዎችን ሕይወት እየቀጠፈ ቢሆን የአሁኑ ካላስገደደ በስተቀር በብዙዎች እለተኝነት ጭምር ገና ድሮ የቀድሞውን መስሎ ነበር ማለት ይቻላል። ለሁሉም ታዲያ በተቀረው ዓለም ይህ ዘረመሉን የለወጠ ኦሚክሮን የተባለ አዲስ የኮሮና ቫይረስ ዝርያ ከከሰተው አሳሳቢነትና ከደቀነው አደጋ አንጻር ሲታይ ዳግም 2020ን ሊመስል ምንም አልቀረው ያሰኛል። በተለይ በጥድፊያ ተዛማችነቱ በአጭር ጊዜ ውስጥ ብዙዎችን ተጋላጭ ማድረጉ ሌላው ለየት ያለ ገጽታው ነው። ለመሆኑ ይህ ሁሉ ከወረርሽኙ የእስካሁን አካሄድ አንጻር ሲታይ ምን ማለት ነው? ቀጣዩስ ምዕራፍ ይታወቅ ይሆን? ወረርሽኙ አሁን ያለበትን ሁኔታ ጨምረን አጠቃላይውን የአምስተኛውን ማዕበል ገጽታ እንፈትሻለን። የረቂቅ ተሐዋሲያን ምርምር ባለሙያ ጋብዘናል። ዶክተር ዘላለም ሀይሉ መኩሪያ ይባላሉ። በዚህ በዩናይትድ ስቴትስ የኦሃዮ ስቴት ዩኒቨርሲቲ ዓለም አቀፍ የጤና ምርምር ፕሮግራም የተላላፊ በሽታዎች ሞለኪላር ኢፒደሞሎጂ ላብራቶር ተባባሪ ዲሬክተሪ ናቸው። ሀይሉ መኩሪያ በቅድሚያ ለአውሮፓውያን የገና በዓል እንኳን በሰላም አደረሰው። እንኳን አብሮ አደረሰን አሉላ። የምንነጋገርበት ቀደም ብለን በመግቢያችን ያስተዋወቅ ነው የኮቪድ አስራ ዘጠኝ ይልቁንም ደግሞ ዘረመሉን የለወጠው አዲሱ ዝርያ ኦሚክሮን አሳሳቢነቱ ጨምረዋል። ሁሌም ያሳስባልንል ነበር ከቀናት ወደ ቀናት በከፍተኛ ፍጥነት እየተዛመተ መሆኑ ነው የተዘገበው። ቤተሰብ ተሰባስቦ የሚያከብረው የገና በዓል የወትሮ ጠባዩን በያዘ መልኩ አይደለም እየተከበረ ያለው። በዚሁ ስጋት ሳቢያ በዩናይት ስቴትስ ከፍተኛ ውጥረት ፈጥሯል። ጣሊያን ለሶስተኛ ተከታታይ ቀን በአዲስ የኮቪድ-19 ተጋላጮች ሪኮርድ አስመዝግባለች። አሁን እኔና ርሶ ይህን ቃለ ምድል እስከምናካሄድበት የዛሬዋ የገና ዕለት አስቀድሞ የነበሩ ከተለያዩ አካባቢዎች የሚነሱ በርካታ የመጨረሻ ሰዓት የጉዞ በረራዎች ተሰርዘዋል። ከአምስት ሺህ ሰባት መቶ በላይ በረራዎች መሰረዛቸው ነው በዚህ ሰዓት የተዘገበው። በብሪታንያ ተመሳሳይ ነገር ይታያል። ከተጠበቀው ውጭ እየሄደ ይመስላል። ምንድን ነው የሚታየው? ልክን አህሉላ እንግዲህ ይሄንን አነጻጽሮ ለመናገር ያህል ከዚህ በፊት የነበሩ የኮሮና ቫይረስ ልውጥ ዝርያ ያላቸው ወይንም ዘረመላቸውን በምንመለከት ጊዜ ያላቸው ኮቪድ 19ን የሚያመጠው ቫይረስ አይነቶች የተወሰነ ባህሪ ነበራቸው ከውሃን ከተባለው ስትሬን ከተነሳ ጀምሮ በአብዛኛው የምናይ የነበረው አንደኛው ስፓይክ የሚባለው ጅል በአማርኛ ስም ስለሌለው ላይ ከአስር በላይ የሚሆኑ ሚውቴሽኖች በተለያዩ እነዚህ ዝርያቸውን በለወጡ ቫይረሶች ላይ አይተን ነበር ይሄ ኦሚክሮን የሚባለው ሲመጣ ግን የታየው እዛ የታወቀው ጅል ላይ ከሰላሳ በላይ ለውጦች አምጥቷል ያንን ብቻ በማየት ሳይንቲስቶች ጥንቃቄ የተሞላው መልእክቶችን ሲያስተላልፉ ነበረ እዛ ይሄ ስፓይክ የተባለው ጅል ላይ የሚመጡ ለውጦች በአብዛኛው ቫይረሱ ከአንድ ሰው ወደ አንድ ሰው የሚስፋፋበትን ፍጥነት እንዲሁም ለመከላከያ የምንወስዳቸው ቫክሲን እንዲሁም ፐብሊክ ሄልዝ ሶሻል ሜጀር የሚባሉት ላይ ምን አይነት ተጽዕኖ ያመጣል የሚለውን ነገር አጥንቶ ጊዜው እስኪፈቅድ ድረስ ጥንቃቄ የተሞላው መልእክት እንዲተላለፍ ተደርጓል። በዛም እንደምታየው ብዙ ነገሮች ሪኮንሲደር እንዲደረጉ በበዓል ዙሪያም ተገናኝተን የምናደርጋቸው ግንኙነቶች ጥንቃቄ የተሞላ እንዲሆኑ እየተመከረ ነው። ከዘረመል ጥናት ተነስቶ የተወሰነው የተሰጠው አስተያየት እንዲሁም አሁን በሆስፒታሎች በሚገኘው ዳይታ እንዲሁም ከዛ በኋላ በወጡ ጥናቶች እየተደገፈ አሁን ይሄ ኦሚክሮን የሚባለው ከዚህ በፊት ሲተላለፍ ከነበረው ዴልታ ከሚባለው ቫሪያንት ጋር ስታነጻጽረው በጣም በፍጥነት መስፋፋት የሚችል መሆኑ ታይቷል። ስለዚህም ጥንቃቄ እንዲደረግ በከፍተኛ ሁኔታ ይመከራል። እንደምታስታውሰው ይሄ አዲሱ ኦሚክሮን የተባለው ልውጥ ቫይረስ እንግዲህ፣ ታንክስጊቪንግ ከመሆኑ ከአንድ ሳምንት በፊት ነው እና የመጣው ብዙ ነገሮች ስቲል እየተጠኑ እና እየታወቁ ናቸው ያሉት። በእርግጠኝነት ግን መናገር የሚቻለው ከዚህ በፊት ከነበረው ዴልታ ከሚባለው ዝርያ በጣም በፍጥነት መባባስን መስተላለፍ እንደሚችል በእርግጠኝነት መናገር ይቻላል። ዶክተር ዘላለም እንግዲህ በፍጥነት የሚዛመት መሆኑ አብሮ የሚያመጣቸውም ጠንቆች በጥንቃቄ እንዲታዩ ይጋብዛል። እንዳሉት የማይታወቁ ነገሮቹ አሁንም ብዙ ናቸው። በአንድ በኩል የመያዝን ያህል የከፋ አደጋ አይዳርግም የሚል ተስፋ የሚሰጥ ነገር በአንድ በኩል ይሰማል። በሌላ በኩል ደግሞ ክትባት ወስደውም ሌላ ቀርቶ ማጠናከሪያ የሚባለውን ክትባት ከወሰዱ በኋላ እንኳን ለቫይረሱ መጋለጣቸው እየተረጋገጠ ብዙዎች ሆነዋል። ቴራፒቲክ የሚባሉት እንደ ሕክምና በሌሎቹ የቫይረሱ ዝርያዎች ጥቅም ላይ ውለው ውጤታማ የነበሩት እነሱንም እያመከን የሄደበት ሁኔታም ተዘግቧል። ይሄ ሁሉ ስለዚህ ቫይረስ ማቆሚያ ስላልተበጀለት ወረርሽኝስ ምን ይነግረናል? በጣም ጥሩ። አይ ቲንክ ተደጋግሞ የተነገረ ነገር ይሄ የቫይረሱ ዝርያ አሬኔ ቫይረስ የሚባል አይነት ቫይረስ ነው እነሱ ደግሞ ጸባያቸውን በመቀያየር በጣም የታወቁ ናቸው ይሄንን በሚያጠኑ ተመራማሪዎች ዙሪያ ይሄ የመለዋወጥ ባህሪ ተደጋግሞ ሊመጣ እንደሚችል ይታወቃል ወይም ይገመታል ከዚህ በፊት ከጠጠናው ጥናት ግን ደግሞ ይሄ ችግር በአንድ ሀገር ደረጃ ወይንም ደግሞ በአንድ ህብረተሰብ ደረጃ የሚከናወን ብቻ ሳይሆን ሙሉ አለምን ያንቀሳቀሰ ኢፈርት ይጠይቃል ምክንያቱም አንደኛ እንደ መፍትሄ የሚጠቆመው የዚህን ቫይረስ የመዛመት አቅም መቀነስ ነው ያንን ሊያደርግ የሚችለው እንግዲህ ብዙ ጊዜ እንደተነገረው ክትባት ነው ክትባት ደግሞ በአሁኑ ሁኔታ እየተሰራጨባቸው ያሉ ሀገሮች በጣም ሊሚትድ ናቸው አቅም ያላቸው ሀገሮች ናቸው ስለዚህ በክትባቱ ዙሪያ ይሄ አሁን ቫክሲን ኢኩይቲ የሚባለውን እንደዚህ አቅም ያነሳቸው ሀገሮች ዙሪያ በስፋት ማዳረስ ካልተቻለ ይሄንን ነገር ለመቆጣጠር አዳጋች እንደሚሆን እገምታለሁ። ምንም እንኳን አሜሪካን ሀገር በብዛት ሰው ይሄንን ክትባት ማግኘት ቢችል ኢትዮጵያ ውስጥ ሰው ውስጥ ካላገኘ ዩጋንዳ ውስጥ ሰው ውስጥ ካላገኘ ድረስ እስቲል የአሜሪካ ችግር መሆኑ አይቀርም ማለት ነው። ኮሮና ቫይረሶች በባህሪያቸው እንደሚቀያየሩ እንደዚህ አዲስ ዝርያዎች በሚመጡ ጊዜ የመጀመሪያ የሚያስደነግጠንና የምንጠይቀው ጥያቄ ምንድን ነው? እስከዛሬ የሰራንባቸው የመመርመሪያ እና የመከላከያ መንገዶች ይሰራሉ ወይ ተብሎ ነው የሚጠየቀው። አሁን ኦሚክሮን ሲመጣ ከዚህ በፊት ለዴልታ፣ ለአልፋ፣ ለሌሎቹም ቫሪያንት ስንጠቀምበት የነበረው መመርመሪያ ይሰራሉ ወይ? ያም በፍጥነት እንግዲህ በአንድ ሳምንቱ ሳይንቲስቶች ተረባርበው ቼክ ማድረግ ችለዋል። ደግነቱ አሁን ኦሚክሮን በሚባለው ቫሪያንት እስካሁን እነዚህ የመመርመሪያ መንገዶች ላይ ብዙ ተጽዕኖ አላመጣም። እስቲል ያሉን መመርመሪያዎች ለዚኛውም ልውጥ ዝርያ ላለው ቫይረስ መመርመር ይችላሉ ማለት ነው። ስለዚህ ይህንን ቫይረስ ስርጭት መቆጣጠር እንችላለን ማለት ነው። ለዛም ነው የመሰራጨት ኃይሉን በትክክል ማስላት የሚቻለው ከዛም ተነስቶ ደግሞ አሁን ሲሰጥ የነበሩትን አይነት የጥንቃቄ መፍትሄዎች እንድንወስድ ምክር ይሰጣል። ሁለተኛ ደረጃ ደግሞ ሰውን ሊያሰጋው የሚችለው ነገር ክትባት ወይንም ደግሞ ከዚህ በፊት ኢንፌክትድ የሆነ ሰው ራሴ መከላከያ ያለኝ ብሎ የሚያምን ድጋሚ ሊያዝ ይችላለሁ ወይ የሚል ስጋት ይመጣበታል። እንግዲህ የዘረመል የሚመራመሩ ሰዎች የዚህን የኦሚክሮንን ሚውቴሽን ሲያዩት በጣም የሚያጠራጥር ነገር አለው። ምክንያቱም ቅድም እንደተናገርኩት ከሰላሳ በላይ ለውጦች አሉት እና እነዚህ ለውጦች ደግሞ ከዚህ በፊት የነበረውን የመከላከል ኃይል አልፎ ለመሄድ ያስችለዋል ወይ የሚለውን ጥያቄ ያስነሳል። ይህንም በእርግጠኝነት ለመመለስ የላብራቶሪ ስራዎች ያስፈልጋሉ። አሁን ባለው ደረጃ ግን የሚታየው ነገር አትሊስት ቡስተር ሶስተኛውን ክትባት ያገኘ ሰው እነዚህን አትሊስት ሆስፒታል ውስጥ ከመግባት እንዲሁም ከመሞት ራሱን መከላከል እንደሚያስችል ያሳያል። ስለዚህ ከ2020 በነበረው ጋ እንኳን ባነጻጽረው አሁን በጣም የተሻለ ቦታ ላይ ነን፣ ምክንያቱም መመርመሪያዎች አሉን የሚሰሩ አንዳንድ ቴራፔውቲክስም እንዳሉን እናቃለን ብዬ አምናለሁ። መልካም ዶክተር ዘላለም፣ ምናልባት በተከታይ የማነሳውንም ጥያቄ በከፊል ነካክተውታል። የወደፊት አቅጣጫውን የሚመለከተው መጨረሻው ጥያቄ እናድርግና አሁን ያነሷቸው ካለፈው ዓመት ጋር በንጽጽር በርካታ የክትባት አማራጮች ያሉበት በሕክምናም ደረጃ ላይ ጥቅም የሚሉ የሰሩም አሁንም በስራ ላይ ጥቅምም እየሰጡ ያሉ ኦሚክሮንንም ለማከም እየረዱ ያሉ የህክምና ዘዴዎች በቅርቡ የተዋወቀው የፋይዘር መድኃኒትን ጨምሮ አዳዲሶችም እየመጡ መሆናቸው ተስፋውም ያንን ያህል ትልቅ መሆኑን ገልጠዋል። የወደፊቱን አቅጣጫ እንደው በወሳኝነት አቅጣጫውን የሚወስኑት ብዙ ምክንያቶች ናቸውና ከግለሰቦች ምግባር፣ ክትባት፣ ቅድም የነሷቸውን ጨምሮ እንደ የትኞቹ ጎልተው ይታየዎታል? ንኚ ቁልፍ ናቸው። ለሀገርም፣ ለግለሰቦችም፣ ለህዝብም በየደረጃው በዚህ መንገድ ይታያል የሚሉት ካለ የዛሬው ውይይታችን መቋጫ እናድርገው። ልክነ አይ ቲንክ በግለሰብ ደረጃ እያንዳንዳችን ልናደርገው የምንችለው ነገር ይኖራል። ያም ምንድን ነው? ክትባት ማግኘት የሚችል ሰው በሙሉ በተመከረው መንገድ በመሄድ ይህንን ክትባት መውሰድ ከበሽታው ጋር ያለውን ትግል እንደመደገፍ ከዛ በተጨማሪ ደግሞ ከአንድ ግለሰብ በላይ በድርጅት ወይም ደግሞ በመንግስት ደረጃ ሊደረጉ የሚገባቸው ነገሮች አሉ። ይህም የክትባቱን አክሰስ በተለይ እንደ ኢትዮጵያ ላሉ ሀገራት፣ እንደ አፍሪካ ላሉ አህጉራት እንዲዳረስ የምናደርገው ጥረት ወሳኝነት ይኖረዋል ነገሮቹን ለመቆጣጠር። ከዚህ በተጨማሪ እንግዲህ ከዚህ በፊት እንዳየነው አሁንም እንደሚታመነው እንደ ሶሻል ዲስታንሲንግ ወይንም ደግሞ ማስክ የማድረግ በጣም በቀላሉ በእጃችን ላይ ያሉ መፍትሄዎች እስቲል ወሳኝና እነዚህ በክትባት ዙሪያ ያሉ ነገሮች እስኪስተካከሉ ድረስ ልንቆይባቸው ልንጠቀምባቸው የምንችል መንገዶች ናቸው። ስለዚህ ሰው ስፔሻሊ በዚህ ሆሊዴ ሲዝን ደግሞ በጣም ብዙ ትራቭል ይኖራል። ከዛም በተጨማሪ ከቤተሰብ ጋር መገናኘት ይኖራል እና አስፈላጊውን ጥንቃቄ በማድረግ እራሱን መጠበቅ ይኖርበታል የሚል እምነት ነው ያለኝ። መልካም እርሶ እንዳሉት ሁሉ በኋላ የሚመጣውን ሀዘን ለመከላከል ዛሬ ከደስታችን ብንቀንስ ይሻላል እያሉ ነው ዶክተር ዘላለም እንዲህ ያለ ፈታኝ የሆነ ሁኔታ ዓለምን በገጠምበት እና የተለየ ትኩረት በሚሰጥበት ሂደት ውስጥ የፈተናውን ያህል በምርምር በዚህ ስራ ውስጥ መጠመዶ ወጣት የምርምር ሰውነዎት እና ወደፊት በዓለም የሚነሱ ወረርሽኞችን ራሱ አቅጣጫ ለማየት በሚያስችል ደረጃ ብዙ አዳዲስ ነገሮች የምትማሩበት ሂደት እንደመሆኑ በሌላ አጋጣሚ ያን ሂደት እራሱን የሚያዩበትን እንደ ወጣት ተመራማሪ እርሶን መሰል በምርምር ስራ የሚሳተፉ ወይ የመሳተፍ ፍላጎትና የትምህርት ክትትል ያላቸውም ቁም ነገር የሚገበዩበት ውይይት በሌላ ፕሮግራም ለማድረግ ቀጠሮ እንያዝ እና ከቤተሰብ ጋር ወደሚያሳልፉት የበዓል ዝግጅት ልመልሶ። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ። በጣም እኔም አመሰግናለሁ አሉላ። አድማጮች አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። የአዲስ አበባው መስኮት ሊከፈት ነው። ንጉሴ አክሊሉ እያገባደድን ላለነው ነው ሁለት ሺህ ሀያ አንድ መጨረሻ ያሰናዳውን ቅንብር ይዞ ብቅ ይላል። መሸኮ መሸኮ ብሎ ነበር ግርማ ነጋሽ። ልክ የዛሬ ስልሳ ዓመት የእኔ ሐሳብ የተሰኘውን ዘፈኑን በሺ ዘጠኝ መቶ ሀምሳ አራት ዓመተ ምሕረት መሆኑ ነው በኢትዮጵያ ብሔራዊ ቲያትር የተጫወተው። ስልሳ ዓመት ሆነው። ግርማ ይህን ዘፈን የተጫወተው በአስራ ስምንት ዓመቱ ነው እሱ እንደሚናገረው የዛሬ ወር አካባቢ በአንድ የቤተሰብ ሰርግ ላይ ይህንኑ የኔ ሐሳብ የተሰኘውን ዘፈኑን ሲጫወት ሰምቼ ወይ ተሰጡ ወይ መታደል ብያለሁ። ግርማ ነጋሽ መስከረም ላይ ነበር፣ ነው ለአዲስ ዘመን ጳጉሜ አምስት ይሄ ዜማ ተሸለምክበት ልበል እንዴት ነው? አምሷን፣ ለራሴ አስቀርጬ ሁለት መቶ ሀምሳ ዜማዋን ያወጣ ካሳውልድ የሚባል አለ ለሱ ሰጠው፣ ተካፈሏል። እኔ አምሷን ይዤ ወደፊት በር ግጥሟን ማንጻፈ አርቲስት ጌታቸው ደባልቴ ነፍሱን ይማርና ንጉስ፣ ዛሬ ለእኔ እድሜ ሰጥቶኝ እናገራለሁ በህይወት በመኖሬም መድኃኒዓለምን እያመሰገንኩ ሁለቱ ደግሞ እሱ ፈልጓቸው መድኃኒዓለም እዛ ይችላላል ይሻላል ብሎ ወስዷቸው በህይወት የሉ። ዜማውን የሚያወጣው ከአስራወልዴ ዜማ ግጥሙን የሚሳፈው ጌታቸው ሁለቱ ደባልቄ ሁለቱም ቸው እኮ እያስጠራህ ነው እግዚአብሔር ግን፣ ዘፈኑ ከተዘፈነ ስልሳ አመት ከሆነው ይላል እንግዲህ፣ በእድሜ ስሌ ሲኬድ ዘፈኑ ስልሳ አመት ከሆነው ድምፃዊው ብሎ ቢጠይቅ ምንድን ነው መልሱ? ሰባ ስምንት አመት እድሜ ሞላ። ዝንድሮ በሀሪ ወደ ሰባ ስምንት እንዴት ጀመራችሁ ዘፈን? እስኪ እንደው አጫውተኝ የጀመርክበትን አሁን እንግዲህ ጥርም መጣ የጥምቀትም በዓል ሰሞን ነው። ተከራ አርገህ እንደው ብትገልጽልኝ። ግርማ ነጋች፣ ንጉዝዬ ብዙ በዚህ ጥበብ ዘርፍ ውስጥ የተሰማራ ሁሉ እንደው ይቺ ጥምቀት

ለጥምቀት ዋዜማ እንጨዋወታለን። ዜሪስን ንጉሴን ለዝግጅቱ እናመሰግናለን። ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ይስማማሉ ባላቸኋቸው ርዕሰ ጉዳዮች ዙሪያ እንደተመቻችሁ በመጽሐፍም ሆነ በመደወል እንድትሳተፉ እየጋበዝን የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ ሆን አት ቪኦኤ ኒውስ ዳት ካም። የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። ጻፉ፣ ደውሉልን። አድማጮች፣ አሁን ወደ ስርጭታችን ማገባደጃ ማምራታችን ነው። አሁን የቀረን Chestnuts roasting on an open fire. Jack Frost nipping at your nose. Yuletide carols being sung by a choir. And folks dressed up like Eskimos. Everybody knows. A turkey and some mistletoe help to make the season bright. Tiny tots with their eyes all aglow will find it hard to sleep tonight. They know that sign. On his way, he's loaded lots of toys and goodies on his sleigh, and every mother's child is gonna spy to see if reindeer really know how to fly. And so I'm offering. This simple phrase to kids from 1 to 92 Although it's been said many times, many ways Merry Christmas This is Radio. I'm your host, zoter Agil Groth. I'm here with my wife, Mrs. Karasat. I'm here with my እንዲሁም በኢትዮሳት የሚያሰማው የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸውና አሉላ